The Voice of America. በድሬዳዋ የቺኩንጉንያ ደንጊ በሽታ ምልክቶች መታየት መጀመራቸውን ያስተዳደሩ ጤና ቢሮ አስታወቀ። በሽታው ከመስፋፋቱ በፊት አስቀድሞ የመከላከል ስራ እንዲሰራ የከተማው ከንቲባ አቶ አህመድ መሐመድ ቡህ ጥሪ አቅርበዋል። ያቆሩ ውሃዎችን የማፍሰስ ስራ ትኩረት እንዲሰጠውም ተጠይቋል። አዲስ ቸኮል ተጨማሪ አለው። የአስተዳደሩ ከንቲባ አቶ አህመድ ማህመድ ቡህና የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ዛሬ በጋራ በሰጡት መግለጫ በትንኝ የሚተላለፉት የደንጊ ችኩንጉኒያ፣ ና ወባ በሽታዎች ከመስፋፋታቸው በፊት የመከላከል እርምጃ አስቀድሞ እንዲሰራ አሳስበዋል። ድሬዷ ላይ በልዩ ሁኔታ የደንጊ ፊቨር፣ ችኩንጉኒያ ና ወባ በሽታ የህክምና ተቋሙ ከሚደርሰን ሪፖርት ና እንዲሁም ደግሞ የተወሰኑ ሰዎች ላይ የተወሰደ ናሙና እንደሚያመለክተው በተለይ የደንጊ ፊቨር ና ችኩንጉኒያ በከተማችን ላይ መከሰቱን አይተናል። እንዲሁም ወባም ከዚህ በፊት እንደምታውቁት ድሬዳዋ ላይ በዚህ ወቅት በከፍተኛ ሁኔታ የሚሰራጭበት ነው። ድሬዳዋ ባለፈው አመት በተከሰተው የችጉንጉንያ ወረርሽኝ በመንግስት አሃዛዊ መረጃ እንኳ ከአርባ ሺህ በላይ የከተማዋ ነዋሪዎች ተይዘው ነበር። ይሁንና በሕክምና ተቋማት የህመም ማስታገሻ እንጂ መድኃኒት የማይሰጥ በመሆኑ በርካታ ህሙማን ወደ ሕክምና ተቋማት ስላልሄዱ እንጂ ቁጥሩ ከዚህ የሚያላቅ እንደሚሆን ይገለጻል። ይህም የከተማው ኢኮኖሚ እንቅስቃሴ ላይ ጉል ተጽዕኖ አሳድሮ ነበር። የደንጌ ወረርሽኝም እንዲሁ በሀገራችን ለመጀመሪያ ጊዜ የተከሰተው በዚችው የድሬዳዋ ከተማ ላይ ነበር። ከስድስት ዓመት በፊት በሽታው ሲከሰት በርካታ ነዋሪዎች ለህልፈት ተዳርገው ነበር። በአሁኑ ወቅት እነኚህ ሁለቱም በሽታዎች መከሰት መጀመራቸው ና ተቋማት ሪፖርት ማድረጋቸውን ተከትሎ ከዚህ በፊት እንደነበረው ማህበራዊና ኢኮኖሚያዊ ጉዳት ከማስከተላቸው በፊት እርምጃ መወሰድ እንዳለበት የአስተዳደሩ ከንቲባ አህመድ ማህመድ ቡ አስታውቀዋል። ይህ ጊዜ እነዚህ በሽታዎች የሚከሰቱበት ጊዜ ስለሆነ ህብረተሰቡ ጥንቃቄ እንዲያደርግ መልእክት ለማስተላለፍ ነው። አንደኛው ሁለተኛው ደግሞ የሚመለከታቸው መስሪያ ቤቶች ጤና ቢሮ፣ መዘጋጃ ቤት፣ እንዲሁም ኮሚኒኬሽንም ሌሎቹ ባለድርሻ አካላት ይህንኑ አውቀው በሽታውን ለመከላከል የሚደረገው ስራ በሙሉ አንድ ላይ በማስተባበር በሽታው ህብረተሰቡን ለማዳን ከፍተኛ ስራ ይጠበቅብናል። የመከላከል ስራውን ለመስራት በከንቲባው የሚመራ ግብረ ኃይል መቋቋሙም ይፋ ሆኗል። ከችኩንጉኒያና ደንጌ ባሻገር የወባ በሽታም የህብረተሰቡ ስጋ እንደሆነ የገለጹት የጤና ቢሮ ኃላፊ ወይዘሮ ለምለም የመከላከል ስራው ሁሉን የሚያማከለ መሆን አለበት ብለዋል። ይሁንና የበሽታ መከላከል ስራው የኮቪድ-19 መከላከል ስራውን በሚያስተጋጉል መልኩ መሆን እንዳለበት ተናግሯል ወይዘሮ ለምለም ህብረተሰቡ አንደኛ ኮቪድ-19ን በመፍራት ወደ ጤና ተቋም ላይመጣ ይችላል። በዚህ ወቅት ጉዳቱ ከፍተኛ ሊሆን ይችላል፣ ህክምና ባለማግኘቱ። በተለይ ወባን በቶሎ ህክምና ካላገኘ ሰዎችን ልናጣ እንችላለን። ሁለተኛ ሰዎች ራሳቸውን ሳይጠብቁ ወደ ህክምና ተቋም ቢመጡ ደግሞ የኮቪድ ስርጭትም ከፍ ሊያደርግብን ይችላል ማለት ነው። ስለዚህ እነዚህ ሶስቱ በሽታዎችን ለመከላከልና ለመቆጣጠር ትንኙን ማጥፋት የሁላችንም ኃላፊነት ይሆናል ማለት ነው። ትንኙን ካጠፋን አደገኛ የሆኑት ሌሎች በሽታዎችንም መከላከል እንችላለን። ኮቪድ-19ኝም ከዚህ በላይ ጉዳት እንዳያደርስ ማድረግ ይቻላል ማለት ነው። እንግዲህ የዛ ችኩንጉኒያ ና ደንጊ ቀን ቀን በሚበሩ ትንኞች የሚተላለፍ ሲሆን ወባ ግን በሌሊት ትንኝ የሚተላለፍ በሽታ ነው። የቀን ትንኞች ሰዎች በስራ ላይ ያሉ ጭምር በሽታው ሊያስተላልፉ ይችላሉ። ለዚህም በተቻለ መጠን የትንኝ መራቢያዎችን በማድረግ ርቢያቸው መቆጣጠር ላይ ትኩረት ተሰጥቶ እንዲሰራ ነው አቅጣጫ የተቀመጠው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ